ዘጋቢዎች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ እግዚአብሔር አምላካችን ቸርነቱን ዛሬ ማብዝቶልን እንደገና ደግሞ በቃሉ ማዕድ ፊት በዚህ በራዲዮ ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። ዛሬም ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ከምዕራፍ ሰላሳ አምስት እንጀምራለን ወይም እንቀጥላለን ማለት ነው። እግዚአብሔር ከያዕቆብ ሕይወት ድንቅ ነገሮችን እያሳየን ለሕይወት ዘመናችን የሚተርፈንን ስንቅ እየሰነቀልን ነው። ኢየሱስ ጌታ ነው አይደለ ታዲያ? አዎ፣ ጌትነቱን ማንም አይቀይርበትም። ስለዚህ እንዲህ እያልን ይህንን ድንቅና ታላቅ የሆነውን ጌታችንን እያሞጋገስን ወደ ትምህርታችን እናልፋለን። Jesus, get down now, get down now, now Jesus, now, ne now, now Jesus, እህታችን ሩት በቀለ በዚህ ዝማሬ ስላገለገለችን ኖ ጌታ እግዚአብሔር ኑሮዋን አገልግሎቷን ይባርክ እያልን ወደ ጸሎት እናልፋለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን፣ እናከብረሃለን። ስለዚህች ቀን እጅግ አድርገን ከፍ ከፍ እናደርግሃለን በቃልህ ማድ ዙሪያ ሁላችንንም በዚህች ምሽት ደግሞ ከቁጥር ሳታጎለን በራዲዮናችን ዙሪያ አንድ ላይ ስለ ሰበሰብከንም እናመሰግንሃለን። እግዚአብሔር አባቴና አምላኬ ሆይ፣ ዛሬ ደግሞ አንድ ላይ በመሆን በመጠራራት በመመካከር እነሆ ወደ እግዚአብሔር ደጃፍ መቅረብ ለእኛ መልካም ነው ብሎ ወደ ቃልህ ማድ የቀረቡትን ሁሉ በዚህች ምሽት እንድትባርካቸው ከቃልህም ታምራትን እንዲያዩ የልቦናቸውን ዐይኖች ጌታዬ እንድታበራ እኔ ባሪያ እጸልያለሁ። ለብቻው ያለውን ስለ ኑሮው፣ ስለ ትዳሩ፣ ስለ ሕይወቱ የሚያስበውን በዚህን ሰዓት በማጽናናት ኀይል ደርሰ እግዚአብሔር ሆይ እንድታበረታው አለሁልህ እንድትለው እንድትጠግነው እኔ ጌታዬ ሆይ ወደ አንተ ማልዳለሁ። እግዚአብሔር አባቴና አምላኬ ሆይ የባሪያን የኔን የኀጢአተኛውን ልመና ሁልጊዜ ትሰማለ። እግዚአብሔር አምላኬ ሆይ በዚህ ጊዜ ደግሞ ሁላችንንም እንድትመለከተን ሕይወታችንን፣ ኑሮአችንን በእጅ አደራ አሳልፈን እንሰጣለን። ጌታ እግዚአብሔር ሆይ በዚህች ምሽት ጌታ መንፈስ ቅዱስን ልከ ደግሞ ተናገረን፣ አስተምርን በምትወደውና ባከበርከው በቀኝም ባስቀመጥከው በአንድ ልጅህ በጌታችን በኢየሱስ ክርስቶስ። ውድ አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘፍጥረት ምዕራፍ ሠላሳ አራት እግዚአብሔር አምላካችን ከያዕቆብ ሕይወት ድንቅ ነገርን እንድንመለከት ረድቶናል። ዛሬም ደግሞ በዚህ በምዕራፍ 35 ውስጥ ቀጣዩን ትምህርታችንን ለጌታ መንፈስ ቅዱስ ለአስተማሪው አሳልፈን ሰጥተን እግዚአብሔር አምላካችን የሚያስተምረንን አብረን እንመለከታለን ወገኖቼ በእርግጥም በሰላሳ አራተኛው ምዕራፍ ውስጥ እስከዚህም በያዕቆብ ሕይወት ውስጥ ጎላ ብሎ የሚታይ ለውጥ አላየንም። አይደለም እንዴ? ይህ ደግሞ እውነት ነው። ቢሆንም በጥቂቱም ቢሆን የታየ ለውጥ ነበረ። አንድ ለውጥ በሰው ሕይወት ውስጥ በሚሆንበት ጊዜ ብዙ ሰዎች ያ ለውጥ የተገኘው በሰው የሕይወት ላይ ከደረሰበት አዝጊ ሁኔታ የተነሳ ነው ብዬ ከመናገር እቆጠባለሁ። ብዙ ሰዎች አንድ ሰው በሕይወቱ ውስጥ ደግሞ ልምምድ ከሌለው ከመጀመሪያውም በሕይወቱ ውስጥ ምንም ነገር አልነበረውም ብለው ያስባሉ። ይህ አባባል ደግሞ ከመጀመሪያውም ትክክል ስላልሆነ ነገሩ ውሸት ነው። አንዳንድ ሰዎች በሕይወታቸው ውስጥ በጣም አስጊ የሆነ የሕይወት ልምምድ አላቸው። እኛም ወደ ሕይወታችን ተመልሰን የዚህ ዐይነቱን የአስጊ ሁኔታ ልምምዶችን ልናይ እንደምንችል እርግጠኛ ነኝ። እንደዚህ ዐይነቱ ልምምድ ደግሞ በሕይወታችን ውስጥ በጣም ጠቃሚ ነው ብለው ለመናገር የማይፈልጉ ፣ ከነጭራሹም ስለዚህ ጉዳይ አንስተው የማያውቁ ብዙ ሰዎች አሉ። ያዕቆብ ወደ ጵንኤል በመጣ ጊዜ ግን አስደናቂ ነገር በሕይወቱ ውስጥ ተከሰተ። ከመጀመሪያው ጀምሮ እስከ ጵንኤል ድረስ በያዕቆብ ሕይወት ውስጥ የነገሰው እኔ ብቻ የሚለው አስተሳሰብና ሥጋዊ ክርክርህ ነበር። እንግዲህ ያዕቆብ ሌላ ሳይሆን ይህን ይመስልህ ነበር። በጵንኤል ምን ተደረገ ብላችሁ አብዛኞቻችሁ ትጠይቁ ይሆናል። ወይም ደግሞ አስቀድማችሁ መልሱን አዘጋጅታችሁ ይሆናል። በጵንኤል ያዕቆብ ወደቀ። ልብ በሉ፣ ያዕቆብ በጵንኤል ወደቀ። እርሱም እንደ ተነፈሰ ጎማ ዝቅ ዝቅ አለ። እንደ ፊኛ ተነፍቶ ነበረ። በጵኒኤል ግን በተግባር ራሱን ባዶ አደረገ። ዘፍጥረት ምዕራፍ ሠላሳ አራት ግን ያዕቆብ በእምነት እንዳልተመላለሰ ያረጋግጥልናል። ቁጥር አንድ እግዚአብሔር ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር፣ ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሰዊያውን አድርግ ይላል። እዚህ ላይ እግዚአብሔር ይህንን ሰው ወደ ቤቴል ሲጠራው እንመለከታለን። እርሱም ከእነዚህ አሳዛኝ ልምምዶች በኋላ ለመሄድ ተዘጋጅቷል። አያንቹ አድማጮቼ ከዚህ በፊት ለመሄድ እምነት አልነበረውም ያዕቆብ። አሁን ግን ያዕቆብ የቤተሰቡ መንፈሳዊ መሪ መሆን ሲጀምር እናያለን። እየተነሳሳ ነው። እየታጠቀ ነው መሪ ለመሆን። ቁጥር ሁለት ደግሞ እንዲህ ይላል። ያዕቆብ ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹዓንም ሁኑ፣ ልብሳችሁንም ለውጡ ሲላቸው እንመለከታለን። እንዴት ዐይነት ለውጥ እንደሆነ ልብ ብላችሁ ተመልከቱ። ቤተሰቦቹ እንዲፈጽሙ ወይም እንዲያደርጉ ያዕቆብ የሚነግራቸው ብዙ ነገሮች አሉ። በመጀመሪያ እንግዶቹን አማልክት ከመካከላቸው ማስወገድ አለባቸው። ሁላችንም በዚህ ጉዳይ ሳንገረም አንቀርም። ይህን ታስተውላላችሁ። ያዕቆብ ከሊያና ከራይል ጋር በወጣ ጊዜ ራይል ቤተሰቡን ከእንግዶች አማልክት ጋር ይዛ ወጥታለች። እነዚያን ትናንሽ እንግዶች አማልክትን በዕቃዎች ሥራ አስቀምጣ ወይም ሸሽጋ ወይንም ደግሞ ደብቃ ዕቃዎቹን በግመሎቹ ላይ ጭና ለራሷ ደግሞ በዕቃዎቹ ላይ ተቀምጣ ግመሉን እየነዳች በመሄድ አስገብታቸው ነበረ። ራኤል ይህን ሁሉ ስታደርግ ያዕቆብ በጊዜው አላወቀምህ ነበር። እነዚያ ትናንሽ አማልክት ከአጃቢዎቹ ጋር እንዳልነበሩ ያዕቆብ ለላባን ሲናገር እውነቱን ነበረ። ምናልባት ይሄ ያዕቆብ ለላባን እውነትን ከተናገራቸው ጥቂት ነገሮች አንዱ ነበረ። በእርግጥ አማልክቶቹ እዚያ መኖራቸውን ያዕቆብ አያውቅም ነበር። አማልክቶቹ እዚያ መኖራቸው ተረጋገጠ። ያዕቆብ ሚያውንና እውነተኛውን አምላክ በማወቁ ከአማልክቶቹ እንደ ተለየ እናስባለን። በርግጥ ያዕቆብ ከእግዚአብሔር ጋር ግንኙነት ነበረው። ሆኖም ከእንግዶቹ አማልክቶቹ አልተለየም ነበር። መላ ቤተሰቡም ያመልኳቸው ነበረ። እዚህ ላይ ነው እንግዲህ ለመጀመሪያ ጊዜ ያዕቆብ የቤተሰቡን መንፈሳዊ መሪነት ሥልጣን የጨበጠውና የተረከበው እንግዶቹን አማልክት ከመካከላችሁ አስወግዱ ሲል እንመለከተዋለን። ማድረግ ያለባቸው ግንባር ቀደሙ ነገር ትክክል ያልሆነውን ነገር ከመካከላቸው ማስወገድ ብቻ ነው። የተወደዳችሁ የጌታ ቤተሰቦች፣ በሳምንት ውስጥ ስድስቱን ቀናት እንግዶች አማልክትን እያገለገሉ እሁድ ደግሞ ጌታን ለማገልገል የሚሞክሩ ብዙ ሰዎች አሉ። ብዙ ክርስቲያኖች፣ በጣም የቆዩ ምዕመናንም ቢሆኑ እንኳ የራሳቸው የሆኑ እንግዶች አማልክት ስላላቸው እሁድ በቤተ ክርስቲያን ውስጥ አገልግሎታቸው ለምን እንደማይባርካቸው ይደነቃሉ። ወዳጆቼ፣ እንግዶች አማልክቶቻችሁን ማስወገድ አለባችሁ። ዛሬ ምሽት እንግዶች አማልክቶቻችሁ ምን ምን እንደሆኑ እኔ አላውቅም። ምናልባት መጥፎ ምኞት ሊሆን ይችላል። ብዙ ሰዎች ምኞታቸውን ጊዜ ገንዘብን ማባረርና ማሳደድ ነው። ጌታን ከማገልገል ይልቅ ምን ባደርግ እከብራለሁ ወይም እንዴት ገንዘብ አገኛለሁ ወይም እገሊትን እንዴት አገኛለሁ ወይም ደግሞ እገሌን እንዴት አድርጌ በጄ ውስጥ አስገባለሁ በሚል የምኞት ፈረስ ሲጋልቡ ይኖራሉ ይውላሉ። ይህ ደግሞ ለአገልግሎታቸው ለሕይወታቸውም እጅግ ከፍተኛ ጠንቅ ነው። ወዳጆቼ ራሳቸውን በዚህና በተለያዩ ነገሮች የሚወጉ ብዙ ሰዎችና ብዙ ክርስቲያኖች አሉ። የሚያስጨንቁና ለዚህም ራሳቸውንና ጊዜያቸውን የሰጡ ሰዎች ሞልተዋል። እንደዚህ አይነቱ ሰው ስለ መንፈሳዊ ሕይወቱ ችግር ይደነቃል። ክቡራን አድማጮቼ ዛሬ ያልነቃችሁባቸው ወይም ያልተገለጠላችሁና የሕይወታችሁን ለጋነት እያቀጨጨ ጣፋጭነቱን ያሳጣው ውበቱን ነፍጎት ያገረጣው ብርታት ነስቶት ያኰሰሰው ወይም ያደቀቀው እንግዳ መልእክት ምን ይሆን? ሕይወታችንን እስቲ እንፈትሽ በዚህች ምሽት። በመጀመሪያ እግዚአብሔርን ወደ ተገናኛችሁበት ቦታ፣ ወደ ቤቴል ለመምጣት የምትፈልጉ ከሆነ በሕይወታችሁ ውስጥ ትክክል ያልሆኑትን ነገሮች ማስወገድ ይኖርባችኋል። አባወራ እማወራን ትጨቀጭቃት አለ። እማወራ ለባልሽና ለቤተሰብሽ፣ ለልጆችሽ በምን አይነት መልክ እየተመላለስሽ እየተንከባከብሽ ነው? ኀጢአትን በዘዴና በብላት ያሸነፈ ሰው ፈጽሞ የለም። በየግድግዳውና ሼልፉ ላይ የደረደርካቸው የትምህርት መርጃዎች ፈጽሞ የኀጢአት መውጊያን መርቻ መሣሪያነታቸውን አያረጋግጡም። ትምህርት ተምሮ በዲግሪና በዲፕሎማ መመረቅ ሞኝነት ነው ለማለት አይደለም። ነገር ግን የእነዚህ ነገሮች ብዛት አስታበየን፣ የክርስትናችንን ጌጥ ለውጦ ኀጢአትን በእውቀታችን ብዛት የምናሸንፍ እየመሰለን እንዳንወድቅ እፈራለሁ። የኀጢአት ትንሽና ትልቅ የለውም። መንፈሳዊ ጒልበታችንም በጌታ ሳንለካ ከኀጢአት ጋር ጨዋታና ግብ ግብ ባንይዝ መልካም ነው። ኀጢአትን በቁርጠኝነት የረታና ያሳፈረ ሰው ቢኖር ኢየሱስ ክርስቶስ ብቻ ነው። ዛሬ ወገኔ ሆይ፣ ያንተ ብርታት ያለው በእርሱ እጅ ስለ ሆነ ወደ እርሱ ዞር ብለ ዐይኖችህን አቅና በጌታ ቤት ዕድሜ ስለ ቈጠርክ ኀጢአት ምን ያደርገኛል ብላ አትናቅ። ኀጢአት ትዕቢትህን ንቆ በመንፈሳዊ ሕይወት ላይ ጎጆ ሰርቶ ሳይደፋብ ዛሬውኑ ንቃ። ጌታ ኢየሱስን በተሰበረና በየዋነት ልብ ወደ ተቀበልክበት ስፍራ አሁኑኑ ተመለስ። ወገኔ ሆይ እስቲ ወደ ያዕቆብ ዞር እንበል። እንደዚሁም ያዕቆብ ለቤተሰቡ ምን አለ? ንጹሐን ሁኑ አላቸው። ለአንድ ምእመን ንጹሐን ሁኑ ማለት የኀጢአትን ውዛዜን ማድረግ እንዳለባቸው ያሳያል። በሕይወታችሁ ውስጥ ስላለ ኀጢአት ራሳችሁን መመርመር አለባችሁ። በእሁድ ቀን ወደ ቤተ ክርስቲያን ሄዳችሁ ሳምንቱን ሁሉ ከሠራችሁት ኀጢአት ጋር ወደ ቤት መመለስ የለባችሁም። እያንዳንዷ ቀን በንስሐ ወደ ጌታ የምንቀርብበት መሆን መዘንጋት የለብንም። ውጫዊ ሰውነታችንን ታጥበንና ተቀባብተን ወደ ቤተ ክርስቲያን እንደምንሄድ ሁሉ በመንፈሳዊ ሕይወታችንም ንስሐ ገብተን የኀጢአትን እስሬት አግኝተን መንጻት መቻል አለብን። ኤሳው ጀርባውን ሰጥቶ ቤቱን መሥራት እንደ ሁሉ ያዕቆብ ደግሞ ቤተሰቡን ወደ ሻሌም አጓጓዝ ወይም ወሰዳቸው። ይህ የያዕቆብ ጉዞ አሳዛኝ ጉዞ ነበረ። ምክንያቱም እስከዚያ ጊዜ ድረስ ያዕቆብ በራሱ ጉብዝና ይተማመን ነበረ። ሴት ልጁ ዲና ተደፈረች። ወንድሞቿ ስምዖንና ሌዊም ኃላፊነታቸውን ወደሚቀበል ልዑል ወደ ሻሌም ከተማ ሄዱ ልዑሉ ሊያገባት ቢፈልግም ወንድሞቿ ግን ገደሉት። እንደ ነፍሰ ገዳዮች ቡድንም ሆነው የኤሞርን ወንድሞች ሁሉ አረደዋቸው። ወደ ቤትም በተመለሱ ጊዜ ያዕቆብ ለልጆቹ በምድሬ ሕዝብ መሃል ምን ነው ስሜና ረከሳችሁ? አላቸው። ብዙ የመጽሐፍ ቅዱስ አዋቂዎች ያዕቆብ በሻሌም መስፈር በጣም አሳዛኝ ነገር ነው ብሎ ይናገራሉ። እኔም በከፊል እስከዚህ ድረስ ብቻ ካሳባቸው ጋር ይሄዳለሁ። ነገር ግን አንድ ጥያቄ አለኝ። ያዕቆብ ለቤቴ ብዙ ዝግጁ ነበርን የሚል እግዚአብሔር ሊሰጠው ላለው ልምምድ እርሱ ዝግጁ ነበርን ወይስ አይደለም? በምዕራፍ ሠላሳ አራት ውስጥ እንደተረዳ ነው የተፈጸሙባቸው እነዚህ አሳዛኝ ነገሮች ስጋዊ ብርታቱን በመተማመን የመመላለሱ ውጤቶች ናቸው ብዬ አስባለሁ። እኔነቱ እንደ ተነፈሰ ጎማ ጎሏል። ይሁን እንጂ ብርቱ የሆነ እምነቱ በእግዚአብሔር ላይ ፈጽሞ የጠነከረ አልነበረም። ይህን የምንረዳው ወደ ቤቴል መሄድ ትቶ ወደ ሻሌም ከተማ በመሄዱ ላይ ነው። እነዚያ በሕይወቱ ውስጥ የተፈጸሙት አሳዛኝ ሁኔታዎች ያዕቆብ የቤተሰቡ መሪ መሆን አለመቻሉን ያሳያሉ። ያዕቆብ በቤተሰቡ ውስጥ ሊኖረው የሚገባውን ስፍራ ከቶ አልያዘም። በአጠቃላይ እርሱ የቤተሰቡ መንፈሳዊ መሪ አልነበረም። አሥራ አንድ ልጆቹ ከብቶችን እንዲጠብቁ ማድረጉ ያዕቆብ አስቀድሞ ያልተዘጋጀበት ሥራ ነበረ። እንግዲህ ከደረሱበት ከእነዚህ አሳዛኝ ክስተቶች በኋላ ነበር ያዕቆብ በሕይወቱ ውስጥ የእግዚአብሔርን እጅ አይቶ አስቀድሞ መሥራት የነበረበትን ነገር አሁን ዘግይቶ ሲፈጽም ወይም ሲወስን የምንመለከተው። አዎ፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻዲቅ ነው የሚለውን ቃሉን ደግሞ ማሰብ መቻል አለብን። አንደኛ ዮሐንስ ምዕራፍ አንድ ቁጥር ዘጠኝ እርሱ ኃጢአታችንን ይቅር ይለናል፣ እኛ ደግሞ መናዘዝ መቻል አለብን። ወደ ሦስተኛው ነጥብ ስንመጣ ደግሞ ወገኖቼ ልብሳችሁን ለውጡ የሚለውን ቃል እናገኛለን። በሌላ አነጋገር ከአሮጌ ልብሳችሁ ተለዩ ማለት ነው። በመጽሐፍ ቅዱስ ውስጥ ልብስ ስለ ባህሪ ወይም ጠባይ ይገልጻል። ልብ በሉ በመጽሐፍ ቅዱስ ውስጥ ልብስ ባህሪን ወይም ጠባይን ይገልጻል። ብዙውን ጊዜ የፈረሰኛ ልብስ ለሚለብሱ ሰዎች ፈረስን የመጋለብ ጠባይ፣ የእግር ኳስ መለያ ልብስ ለሚለብሱ ደግሞ ኳስ የመጫወት ልምድ ወይም ጠባ ያላቸው ብለን እንናገራለን። እንደዚሁም ደግሞ የእግዚአብሔር ልጆች ማንነታቸውንና የማንስ እንደሆኑ እንደ መስታወት የሚያሳይ ልብስ መልበስ አለባቸው። የእግዚአብሔርን ባሪ እየለበሳችሁ ነው ወይ ወዳጆቼ? የእግዚአብሔርን ባሪ በመልበሳችሁ፣ በሥራ ቦታችሁ፣ በትምህርት ቤታችሁ፣ በጎረቤቶቻችሁ፣ በሕይወታችሁ ውስጥ ትንሽ ከሌሎቹ ሰዎች ለየት ብላችሁ ታይታችሁ ታውቃላችሁን? አድማጮቼ ባሕሪ ይለበሳል። አዎ ባሕሪ ይለበሳል። ያዕቆብ ወደ ቤቴል ከሄደበት ቀን አንስቶ ለእግዚአብሔር መኖር ጀመረ። እስከዚያ ቀን ድረስ ግን ሕይወቱን ሙሉ ለሙሉ ለእግዚአብሔር ማስገዛቱ አጠራጣሪ ነበረ። በመጨረሻም ተነሥተን ወደ ቤቴል እንውጣ ሲል ተግባራዊ እርምጃ መጀመሩን ያሳየናል። ቁጥር ሦስትን ተመልከቱ። ተነስተንም ወደ ቤቴል እንውጣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ ሲል እንመለከተዋለን። ያዕቆብን አብርሃምና ይስሐቅ መሰዊያን እሰሩ፣ አሁን ደግሞ ያዕቆብም ሊሠራ ነው። ክብር ለእግዚአብሔር ይሁን። ከእንግዲህ ያዕቆብ ለእግዚአብሔር ምስክር ይሆናል። ወዳጆቼ፣ በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከእኔ ጋር ለነበረው ይላል ያዕቆብ። ይህ ያዕቆብ ያስታወሰው ነገር ወደ ቤቴል መሄድ ሲገባው ብቻ ኛና ቤቱን ናፋቂ ሆኖ ከቤቱ እንደ ሸሸና እንደ ወጣ ያደረገውን ድርጊትና በዚህም ሁሉ ውስጥ እግዚአብሔርም ከእርሱ ጋር እንደነበረ እያሰበ ነበር የሚናገረው። እግዚአብሔር ያዕቆብን እኔ ከአንተ ጋር እሆናለሁ አለው። ዘመናትም አለፉ። በዚህ ሁሉ ውስጥ እግዚአብሔር እንደ ተስፋ ቃሉ ከእርሱ ጋር ነበር። አሁንም እግዚአብሔር ወደ ቀድሞ ስፍራ ወደ ቤቴል ተመለስ፣ እንደገናም ከዚያ ጀምር ሲለው አብሎ የክርስትናን ሃው ሲያስተምረው እንመለከተዋለን። እኛም ፍሬ አልባ የማይረባና ጉስቁልና በተሞላበት የክርስትና ሕይወት ውስጥ በከንቱ የተመላለስንባቸውን ጊዜያት ወገኖቼ፣ እስቲ ወደ ኋላ መለስ ብለን አሁኑኑ እናስባቸው። እግዚአብሔር ለእስራኤል ሕዝብ ከግብፅ አገር ውጡና ወደ ተስፋዪቱ ምድር ግቡ አላቸው። እግዚአብሔር ራሱ ተገልጦላቸው ወደ ምድሪቱ ግቡ አላቸው። እነርሱ ግን አልገቡባትም። አርባ ዓመት ሙሉ በምድረ በዳ ከዞሩ በኋላ እግዚአብሔር ለኢያሱ ተገልጦ ወደ ምድሪቱ ግቡ አላቸው። እርሱም ትክክለኛውን ነገር ትቶ ከነበረው ቦታ አነሳ። የእስራኤል ሕዝብ አርባ ዓመት ሙሉ ዘመናቸውን በምድረ በዳ ውስጥ በከንቱ አሳለፉ። ይህ ለእኛ ጥሩ ትምህርት ይሆነናል። ወዳጆቼ ዛሬ ዘመናቸውን በከንቱ የሚያሳልፉ፣ ዘመናቸውን በከንቱ ላይናታች የሚሉ ክርስቲያኖች ስንቶች ናቸው? የእናንተን ባላውቅም የብዙዎቻችን ሕይወት እንደ ያዕቆብ ሕይወት እንደሆነ አስባለሁ። እግዚአብሔር እኔ የያዕቆብ አምላክ ነኝ በማለቱ የተመሰገነ ይሁን። ይህ በጣም ደስ ይለኛል። እውነቴን ነው የምላቸው። እርሱ የያዕቆብ አምላክ ከሆነ የእኔ ያበበም የአንቺ የአበባ ወይም የአልማዝም አምላክ ነው። ሃሌሉያ፣ ስሙ ከፍ ከፍ ይበል። በጣም የሚያስደንቅ ነው። ስለዚህ ይህ ምዕራፍ ለሁላችን ትልቅ ማበረታቻ ነው። ወገኖቼ፣ እንግዲህ አድማጮቼ፣ ያዕቆብ በወሰደው ቁርጠኛ ሐሳብ በቤተሰቡ ውስጥ የመሪነትን ቦታ መውሰድ እንደጀመረና ጌታም እንደረዳው ይህንን ማስታወስ መቻል አለብን። በዚህች ምሽት ቁጥር አራትን ተመልከቱ። በእጃቸው ያሉትን እንግዶችን አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብን በሴኬ ማጠገብ ካለችው የአድባር ዛፍ በታች ምን ያደረጋቸው ይላል ቀበራቸው ይላል። በመጽሐፍ ቅዱስ ውስጥ ስለ ጉትቻ ብዙ እንደ ተባለው በዚያን ጊዜ ጉትቻ ከኃጢአት ጋር ይያያዝ ነበር። ጉትቻ የሚያደርጉ ሰዎች እንደ ጣዖት አምላኪዎች ስለሚቆጠሩ፣ የያዕቆብ ቤተሰብ ደግሞ ከዚህ መለየት የግድ ነበረ። ያዕቆብን በሴኬም ካለችው አድባር ዛበታች ጉትቾቹን ምን አደረጋቸው ይላል ቀበራቸው ይላል። ያዕቆብ ከእነዚያ ጉትቾች ተለያቸው። በዛፉ ስር ቀበራቸው እንጂ አላስቀመጣቸውም። አዲስ ሕይወት ሊጀምር ስለሆነ የግድ መወገድ አለባቸው። ያዕቆብ የጣዖትን አምልኮ ለማስወገድ ያለውን አቋም እዚህ በግልጽ ማየት ይቻላል። ውድ አድማጮቼ እንኳን መቅበር ልንለያቸው ያልቻልናቸው የኀጢአት ዝባዝንኪዎች ዛሬ የኑሯችንና የአገልግሎታችን ማነቆች ነው። እነሆ ዛሬ ነገ በማለት አዝለናቸው የምንጓዘው በየቤተ ክርስቲያን ሆነ በየቤቱ ስንቶች እንሆን? ተነስተውም ሄዱ። የእግዚአብሔር ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም ካለ በኋላ ቀጠል ሊያደርግና ደግሞ ያዕቆብም እርሱ ከእርሱ ጋርም የነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ፣ እርሷም ቤቴል ናት ይላል። ያዕቆብ ስሟን ወደ ቤቴል ከመለወጡ በፊት ያቺ ቦታ ሎዛ ተብላ ትጠራ ነበር። በዚያን ጊዜ የነበሩ ሰዎችም በዚህ ስም ያውቋት ነበር። እኛ ደግሞ ዛሬ ቤቴል ብለን እንጠራታለን። ቁጥር ሰባትን ተመልከቱ። ቤቴል ማለት ትርጉሙ የእግዚአብሔር ቤት ማለት ነው። ይህ ስም ያዕቆብ አስቀድሞ የሰጣት ስም ነው። አሁን ደግሞ ያዕቆብ ቤቴል የሚለውን ስም ቀይሮ ኤል ቤቴል አለ። ትርጉሙም የእግዚአብሔር ቤት አምላክ ማለት ነው። ይህ ደግሞ በያዕቆብ ሕይወት ውስጥ ያለውን መንፈሳዊ እድገት ያሳያል። ቁጥር ስምንት የርብቃ ሞግዚት ዲቦራ ሞተች፣ በቤቴልም ካድባርዛ በታች ተቀበረች፣ ስሙም አሎን ባኩት ተብሎ ተጠራ ይላል በዚያን ጊዜ ዲቦራ ከያዕቆብ ጋር ስለነበረች መጽሐፍ ቅዱስም ርብቃ መቼ እንደ ሞተች ስለማይነግረን ርብቃ ከዚያ በፊት ሞታ ይሆናል የሚል ግምት ይኖረናል። ምስኪኑ ያዕቆብ ከዚያን ወዲህ እናቱን ፈጽሞ አላያትም። ሞግዚቷ ዲቦራ የርብቃን ሞት ለማብሰር መጥታ በዚያውም ያዕቆብ ጋር ለመኖር ነበር ሐሳቧ። እርሷም ብዙ ሳትቆይ ሞተች። እግዚአብሔር ለያዕቆብ ቃል ኪዳኑን ማደሱን የምንመለከተው ከቁጥር ዘጠኝ ነው። በእነዚያ ዘመናት ሁሉ ውስጥ እግዚአብሔር ከያዕቆብ ጋር መሥራት ይሞክር ነበረ። ያዕቆብ በወጣትነቱ ጊዜ እግዚአብሔር ወደ ተገለጠለት ወደ ቤቴል ወደ ትክክለኛው ቦታ ተመለሰ። እነዚያ ዘመናት ያዕቆብ ባጎቱ በላባን ቤት ያሳለፋቸው ዓመታት በብዙ መንገዶች እንደዚሁ በከንቱ የባከኑ ዓመታት ነበሩ። እግዚአብሔርም ስምህ ያዕቆብ ነው። ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። ቁጥር ዐሥርና ዐሥራ አንድን የተመልከቱ። በዚህ ክፍል እግዚአብሔር ሁሉን ቻይ አምላክ እኔ ነኝ ብሎ ለአብርሃም ይህን ቃል መናገሩን እዚህም ስፍራ መድገሙን እንመለከታለን። ቁጥር ዐሥራ ሁለት ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ ይላል። በነገራችን ላይ እግዚአብሔር ንብረት አስፈላጊ እንደሆነ ይቆጥራል። እግዚአብሔር ምድሪቱን እንደሚሰጣቸው ሦስት ጊዜ ተስፋ ሰጣቸው። በመጀመሪያ ለአብርሃም፣ ቀጥሎ ለይስሐቅ፣ አሁን ደግሞ ለያዕቆብ እንደሚሰጥ ተናገረ። እግዚአብሔር ለእነዚህ ሰዎች ለእያንዳንዳቸው ሁለት ወይም ሦስት ጊዜ ተናገረ። ለአብርሃም ደግሞ ብዙ ጊዜ ተናገረ። በቁጥር በቁጥር 14 እና 15 እንደምንመለከተው የመጠጥ መሥዋዕት ለመጀመሪያ ጊዜ መጠቀሱን እንመለከታለን። በኦሪት ዘሌዋውያን ውስጥ አምስት አይነት መሥዋዕቶች ሲጠቀሱ የመጠጥ መሥዋዕት ግን አልተጠቀሰም ነበር። የተሰጠው መመሪያ ባይኖርም በዚህ ቦታ ግን ተጠቅሷል። በእርግጥ ይህ በጥንት ጊዜ ከተጠቀሱት መሥዋዕቶች አንዱ ቢሆንም ለዛሬ ክርስቲያኖች ደግሞ እጅግ በጣም አስደናቂ ትርጉም ይሰጣል። የመጠጥ መሥዋዕት በሌሎች መሥዋዕቶች ላይ ተጨምሮ በእንፋሎት መልኩ ወደ ላይ ይወጣል። ሐዋርያው ቅዱስ ጳውሎስ በዚህ በመጠጥ መሥዋዕት ዐይነት ሕይወቱ እንደሚያልፍ ለፊልጵስዩስ ምዕመናን በጻፈ መልእክቱ ገልጾ ነበረን። ከቁጥር አሥራ ስድስት በመነሳት ደግሞ ራኤል ቢንያምን እንደ ወለደች ስለ መሞቷ የሚያወሳውን ታሪክ እንመለከታለን። ራኤል ዮሴፍ የሚባል ወንድ ልጅ ነበራት። አሁን ደግሞ ቢንያም የሚባል ሁለተኛ ወንድ ልጅ አገኘች። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ፣ ይኸውና ደግሞ ወንድ ልጅ ይሆንልሻልና አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቢንኦኒ ብላ ጠራችሁ፣ አባቷ ግን ቢንያም አለው ይላል ያዕቆብ። ዮሴፍንና ቢንያምን ከሌሎች አብልጦ በመውደዳቸው የቀሩት ወንዶች ልጆቹ እንደ ቀኑባቸው ግልጽ ነው። ያዕቆብ ራሱ አባቱ ከሞላ ጎደል እርሱን ካገለገለው ሁኔታ አንዱን ከሌላው አስበልጠው ማየት የሚያመጣውን መራራ ውጤት በራሱ ቤት ተለማምዶ ስለነበረ ከልጆቹ መካከል ለዮሴፍ ማዳላቱ ትክክል አልነበረም። ዮሴፍን ምንም እንኳ ለመደገፍ ባልሞክርም እናዝንለታለን። ቢንያምን ቢያገኘውም የሚወዳት ራሔልን አጥቷል። ልጁ የራሔል የሐዘን ልጅ መሆኑ እውነት ቢሆንም አባቱ ቢኒኦኒ ብሎ አልጠራውም። ልጁ የያዕቆብ የሐዘን ልጁ ሳይሆን በእርጅናው ዘመን ተደግፎበት የሚራመድበት ምርኩዙ፣ የቀኝ እጁ ልጅ ነበርና ያዕቆብ ሊያልፍበት ያለውን ታላቅ ሐዘን እንድንረዳ ስለሚረዳን ይህን ልብ ማለቱ በጣም አስፈላጊ ነው። ለያዕቆብ የሐዘኑ መንሥኤ የሚሆነው እያንዳንዱ ችግር የሚመነጨው ከራሱ ኀጢአት ነው። ወገኖቼ በሕይወታችን ውስጥ የሚገኙትን ትክክል ያልሆኑ ነገሮችን እግዚአብሔር ጥሩ ናቸው አይላቸውም፣ ብሎም አያውቅም። ከእነዚህ ትክክል ካልሆኑ ነገሮች ጋር አብሮ መኖር እንደሚቻል እናስብ ይሆናል። ነገር ግን ያዕቆብ አብሮ ከኖረባቸው የበለጠ ከእንግዲህ ወዲህ መኖር የለብንም ቁጥር 19ና 20። ስለ ራሔል ሐውልት ያወራሉ። ይህ ሐውልት ሙሴ ይህም መጽሐፍ እስከጻፈበት ጊዜ ድረስ ነበረ። ከዚያም አልፎ እስከ ዛሬ ድረስም አለ። እንግዲህ ወገኖቼ በቁጥር ሃያ አንድ ላይ እስራኤል ከዚያ መነሳቱን ድንኳኑንም ከጋዴር ግንብ በስተጀርባ መትከሉን እንመለከታለን። እግዚአብሔር ወዶና ፈቅዶ ለነገብ ያደርሰን ደግሞ የያዕቆብ ልጆችን ስም ዝርዝር የይስሐቅን አሟሟት አክለን ተመልክተን የዚህን የምዕራፍ ሰላሳ አምስትን ትምህርት እናጠናቅቃለን። ለዛሬው እንግዲህ የተማርነው ትምህርት እግዚአብሔር አምላካችን ለሕይወታችን እንዲረባን አድርጎ በጌታ መንፈስ ቅዱስ አማካይነት ተናግሮናልና እንድንኖርበት ደግሞ እርሱ ይርዳን። አዎ ሁልጊዜ ሕፃን ሁልጊዜ ብላቴና መሆን አያስፈልገንም። አብረን ከኖርንባቸው አጢአት ጋር እንደ ያዕቆብ ፈጽሞ መኖር የለብንም። ምናልባት ጒዝቁልና ያጠቃን ይሆናል። ምናልባት ደግሞ እንሰቃይ ይሆናል። ምናልባት ደግሞ በአንዳንድ ነገሮች እንታወቅ ይሆናል። ምናልባት እንዳሰብነው ብዙ ነገሮችን እንዳቀርነው ደግሞ ላይሳኩልን ይችሉ ይሆናል። ይህ ሁሉ ወገኖቼ ከምን እንደሆነ መረዳት መቻል አለብን። የእግዚአብሔርን ፈቃድ ማወቅ መቻል አለብን። ያዕቆብን ያስቸገረው፣ በያዕቆብም ላይ መከራ ያመጣው አብሮት የኖረባቸው ኀጢአቶቹ ናቸው። እኔና እናንተ በእነዚህ ኀጢአቶቻችን ኖረን መጎሳቆል፣ ፈጽሞ መክሳትና መኰሰስ የለብንም። በሕይወታችን እግዚአብሔር የፍሬ ሰዎች ያድርገን። ኀጢአታችንን ተናዘን፣ በእግዚአብሔር ፈቃድ ውስጥ ገብተን የምንዘልቅና የምንራመድ ሰዎች ሆነን መገኘት መቻል አለብን። ኦ ጌታ እግዚአብሔር ሁላችንንም ይርዳ። ደና ደሩ እያለ ስንሰናበታችሁ አድራሻችን ለመጽሐፍ ቅዱስ ትምህርት በራዲዮ አስራ ሶስት ስልሳ ስድስት ነውና እንደዚያ ብላችሁ ጻፉልን። እስራኤልን ከግብፅ መብርት ብቻ ወጣቸው Pagkakataon sa ating mga